የኤርትራ መንግስት ከፍተኛ የልኡካን ቡድን ከሀያ ዓመታት በኋላ ለመጀመሪያ ጊዜ አዲስ አበባ ገብቷል። በጠቅላይ ሚኒስትር አብይ አህመድ የቀረበውን ጥሪ ተከትሎ ሁኔታዎችን ለመመርመር የገባው የልኡካን ቡድን ውጭ ጉዳይ ሚኒስትር ኦስማን ሳልህና የኤርትራ ፕሬዚደንት ኢሳይያስ አፈወርቅ የከፍተኛ አማካሪ የማነ ገብረአብ የሚገኙበት ነው። ዕለቱን ታላቅ ሲሉ የገለጹ በአቀባበሉ ስነ ስርዓት ላይ የተገኙ አንዳንድ ኢትዮጵያውያን የተጀመረው የሰላም ጥረት ውጤት እንደሚያስገኝ ተስፋቸውን አንጸባርቀዋል። ዛሬ በቦሌ አይሮፕላን ማረፊያ የተካሄደውን የአቀባበል ስነ ስርዓት የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። የኤርትራ ባንዲራ በቦሌ መንገድ ግራና ቀኝ ተውለበለበ። ባለፉት 20 ዓመታት ያልታዩ እንግዶች አዲስ አበባ አረገጡ። አዎ ኤርትራውያኑ አዲስ አበባ ገብተዋል። የሰላም ሂደቱም ይበልጥ ተስፋ አሳድሯል። እንደ ፕሬዝዳንት ኢሳያስ አፈወርቂ ከፍተኛ አማካሪያቸው የማነ ገብረአብና የውጭ ጉዳይ ሚኒስትር ኦስማን ሳላህ የሚገኙበት ቡድን ነው ዛሬ ወደ ኢትዮጵያ የመጣው። አቀባበሉም የተዘረጋውን የሰላም እጅ የሚመጥን ጠፍቶ ለተገኘ የአብራክ ክፋይ የሚገባ ሆኖ ታይቷል። ይህ በስፍራው የተገኙ አንዳንድ ኢትዮጵያውያን አስተያየት ነው። ጠቅላይ ሚኒስትር ዐብይ አህመድና ኤርትራውያኑ ባለስልጣናት የተለዋወጡት ሰላምታም ያለፈውን የረሳ መጪውን በተስፋ የተመለከተ ፈገግታ ያጀበው አክብሮት የተቀላቀለበት ነበር። ሚኒስትሮች፣ የሃይማኖት አባቶች፣ ኢትዮጵያውያን የኦሎምፒክ ሜዳሊያ ባለቤት አትሌቶች፣ ታዋቂ አርቲስቶችና ሌሎችም በአቀባበሉ ስነ ስርዓት ላይ ተገኝተዋል። በዚህ ሰዓትም ለኤርትራ የልዑካን ቡድን ክብር በብሔራዊ ቤተ መንግስት የራት ግብዣ እየተካሄደ ይገኛል። የአሜሪካ ድምፅ በአቀባበሉ ላይ ቢገኝም ይህኛውን ስነ ስርዓት ለመዘገብ አልተፈቀደለትም። በተለይ የአቀባበሉን ስነ ስርዓት እየተመለከቱ አስተያየት ሰጪዎች ግን ውጤቱም እንደሚያምር ተስፋቸውን እየገለጹ ነው። ዋና ዋና የኢትዮጵያ ሃይማኖቶችን ያቀፈው የኢትዮጵያ የሃይማኖት ተቋማት ጉባኤ እንዲያውም ሂደቱን ለማገዝ ጥያቄ ማቅረቡን ያስታወቀው የጉባኤው ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ ይህንኑ ነው ለአሜሪካ ድምፅ ያብራሩት። በጣም ነው ደስ ያለን፣ ያው እንደምታየው እዚህ የሁሉም ሃይማኖት አባቶች ቅዱስ ፓትሪያሪኩን ጨምሮ የእስልምናው ፕሬዚዳንት፣ ካርዲናል፣ ሌሎችም ሁሉ ተገኝተዋል እና ይሄ ትልቅ ደስታ የፈጠረ ነው። ለበርካታ ዓመታት የሃይማኖት አባቶች ይሄ ውይይት እንዲጀምር፣ እርቅ እንዲፈጠር ከፍተኛ ጥያቄ ሲያቀርቡና ግፊት ሲያደርጉም እንደነበረ በተለያዩ መድረኮቻችን ስናነሳ እንደነበር በሰነድም ለቀድሞ ጠቅላይ ሚኒስትራችን አቅርበን ነበረ። አሁን ደ ደግሞ ዶክተር አብይ ከመጡ በኋላ በሀገር ውስጥም ከጎረቤት ሀገራትም በተለይም ደግሞ ከኤርትራ ጋር እንዲጀመር ያደረጉት ውይይት እጅግ በጣም የሚያስደስት ነው። ሁሉም ሃይማኖቶች በደስታ እንግዶቹን ለመቀበል ያው እዚህ ነው የምናየው፣ አብረን ነው ያለነው። በቀጣይነት ደግሞ ምን ይሆናል የእናንተ ሚና በቀጣይነት፣ እሱን ላነሳው ነበር። እንግዲህ በቀጣይነት በዚህ በድርድር ውስጥ በሚኖረው በውይይት ውስጥ በሰላምና በእርቅ እንዲጠናቀቅ ከሁለቱም በኩል እንግዲህ በኢትዮጵያውም በኤርትራም በኩል ያሉ የ የሃይማኖት ተከታዮች ናቸው። ስለዚህ የሃይማኖት አባቶች ለመንግስትም፣ ለሃይማኖት፣ ለህዝቡም፣ ለሁለቱም ሀገር ህዝቦች አሁን የተጀመረው ተጠናክሮ እንዲቀጥል የራሳቸውን በጎ አስተዋጽኦ እያደርጋሉ። የድርድሩም አካል እንድንሆን የውይይት አካል ያው መንግስት ነው የሚደራደረው፣ ግን በዛ ውስጥ እኛ ሮል እንዲኖረን ለክቡር ጠቅላይ ሚኒስትራችን ለዶክተር አብይ አቅርበናል። በጎ ምላሽም ከዛ ይጠበቃል። እየሰሩ ያሉት ስራ ደግሞ የሃይማኖት ተቋማትንና ተከታዮችን ያማከለ ሃይማኖታዊ ስቴትን ከበረ ስራ እየሰሩ ስለሆነ አብረናቸው ከጎን ቆመ መደገፍ ነው ዋና ስራችን። ኤርትራውያኑ ባለስልጣናት ከሃያ አመታት በኋላ ወደ ኢትዮጵያ መምጣታቸው የሰላም ሂደቱን መጀመሩ፣ በአቀባበሉ ስነ ስርዓት ላይ በተገኙ ኢትዮጵያውያን ላይ የተለየ ስሜት ፈጥሯል። እናትና ልጅ ተገናኙ ብለዋል አንጋፋው የማስታወቂያ ባለሙያ ውብሸት ወርቅ አለማው፣ የኔ ስሜት በጣም የላቀ ነው። እናትና ልጅ ተለያይተው የነበሩ እናትና ልጅ ተገናኙ ማለት ነው። ኤርትራ ወደ ኢትዮጵያ ስትመጣ፣ ይሄ ዴሌጌሽን ወደዚህ ሲመጣ ደግሞም እኛ ጋር በእውነቱ ክቡር ጠቅላይ ሚኒስትራችን ዶክተር አብይ ጥሩ መሪ ስለሆኑ፣ ያው እዚህ ድረስ መጥተው እንደኛ ተቀብለዋቸዋል። ለኤርትራውያን ይሄ ትልቅ ደስታ ነው፣ ትልቅ ድል ነው። ስለዚህ እናትና ልጅ ተቀላቀሉ ነው የሚለው ዛሬ እንግዲህ ከዚህ በኋላ ነው እንግዲህ ዋናው ነገር የሚካሄደው ውይይቱ የሚካሄደው ውጤቱ ያስገኛል የሚል ተስፋ አለው። እንግዲህ የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላል በሀገራችን። አጀማመሩ ጥሩ ከሆነ አፈጻጠሙ ጥሩ እንደሚሆን ተስፋ አደርጋለሁ። እኛ ኤርትራውያን እንፈልጋቸዋለን፣ እነሱ ደግሞ ይፈልጉናል። ስለዚህ እሽ ኖራል ብዬ ማመ ረሱን ማሳመር ነው። ታዋቂው የስነ ጽሁፍ ሰው ዲያቆን ዳንኤል ክብረትም ተመሳሳይ ሀሳብ አንጸባርቋል። እኔ በጣም ይሄ ለብዙ ዘመናት ተለይቶ የኖረ ወንድምህ ወይም እህት መጣ ሲባል የሚሰማ ስሜት አለ አይደል? ሰፈሩ በሙሉ ሽንኩርት ይልጣል፣ ድንች ከትፋል፣ ወጡ ይሰራል፣ እንጀራ ይጋግራል። ምን ይላል? ያ አይነት ስሜት ነው የተሰማኝ። ነኝ በጣም ለምን እንደሆነ አላቀውም፣ ግን ውስጤ እንደዚህ አይነት ስሜት አለ። እንግዲህ ክቡር ጠቅላይ ሚኒስትሩም ተገኝተው ተቀበሏቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰላምታው ሞቅ ያለ ነበር፣ ፈገግታ የተሞላበት መሆኑን አይተናል። ከዚህ በኋላ የሚኖረው ነገር ነው ዋናው ነገር። እንግዲህ ምን ተስፋ ታደርጋለህ አንተ? እኔ ድልድይ ይገነባል ብዬ ተስፋ አደርጋለሁ። ይሄ የጥላቻና የጦርነት የመራራቁ ነገር አልፎ ሁለት በጣም ልዩ ታሪክ ያላቸው ሀገሮች ወደ መሆን ልክ ሁለት ዳር የመሰረቱ ውህቱ አማቾች የሚኖራቸው አይነት ህይወት ይኖራል ብዬ ነው የምገምት። ምክንያቱም ሁለቱ ነገሮች ያልጠበቋቸው ናቸው። አንደኛ ብዙ ጊዜ ድርድሮች ምኖች ሲካሄዱ ሶስተኛ ሀገር ውስጥ ነው የሚደረጉት፣ ግን በቃ ሰብረው የኤርትራ ልኡካን ብዙር አዲስ አበባ መጡ የሚለው አንድ ነገር ነው። ሁለተኛ ብዙ ጊዜ ጠቅላይ ሚኒስትርም ጠቅላይ ሚኒስትር ፕሬዚዳንትም ፕሬዚዳንት ምክትልም ምክትል ሲቀበሉት ነው ማቀው በእኔ እውቀት ደረጃ ፕሮቶኮሉ እንደዛ። ፕሮቶኮሉም ተሰብሮ ዛሬ ጠቅላይ ሲያስከትሉ ክቱን ለመቀበል ይሄ ለኤርትራ የተደረገ ነው በ ለወንድም ለጠፋ ወንድም መህል አለ አግኝተው ለማታቅ ለሚናፍቅ ወንድም የተደረገ ነው የሚመስለኝ እንጂ ፕሮቶኮሉ የሚያዘው ይህን አይመስለኝም እና የተሄደበትን ርቀት ሳየው በጣም ተስፋ አደርጋለሁ ከሀያ ዓመታት በፊት ለማፋሳሽ ጦርነት ያካሄዱት ኢትዮጵያና ኤርትራ ለአመታት በፍጥጫ ውስጥ ቆይተዋል አሁን ካለው ወጣት ትውልድ አብዛኛውም የሁለቱን ሀገራት የፍቅር ጊዜ አያስታውስም ኢትዮጵያ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ ለመቀበልና ለመተግበር መወሰኗ ግን እነሆ ሌላ የሰላም በር ከፍቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ